የህንድና አፍሪቃ የመሪዎች ጉባኤ የሁለቱን ወገኖች የቆየ ትስስር ማሳያ እንደሆነ ነው የጉባኤው ይፋዊ ድረገጽ የሚያመለክተው። በጸረ ቅኝ አገዛዝና አፓርታይድ ትግል የተቆራኙት ህንድና አፍሪቃ አጽናፋዊ ትስስር ያስከተለውን ተግዳሮት ለመቋቋም እስከሚደረገው ጥረት በጋራ ለመቆም መቁረጣቸውን መድረኩ ያስረዳል። ህንድ ራሷን እንደ አንድ አህጉር የቆጠረች የሚያስመስለው የመድረኩ ትንታኔ ድህነትን፣ በሽታን፣ ማሀይምነትንም ሆነ ረሃብን ለማስወገድ በሚደረገው ጥረት አፍሪቃና ህንድ ተመሳሳይ ጣፈንታ እንዳላቸውም ይዘረዝራል። ከትናንት በስቲያ ሰኞ ዕለት ኒው ዴሊ ላይ በይፋ የተከፈተው ሶስተኛ የሚገኘው የህንድና አፍሪቃ ጉባኤ በይበልጥ የኃይል ምንጭ ላይ አተኩሮ እንደሚነጋገር ነው ዘገባዎች የሚያመለክቱት። የፖለቲካ የኢኮኖሚና የንግድ ግንኙነቶችን ለማጠናከር በሚካሄደው በዚህ ስብሰባ የ54 ሀገራት ተወካዮች ተገኝተዋል። ከአርባ የሚበልጡ የአፍሪካ ሀገራት መሪዎችም የተገኙበት ይህ ጉባኤ በህንድና አፍሪቃ መካከል እስካሁን ያለው የንግድ ልውውጥ ከፍ በሚልባቸው መንገዶች ላይ ይነጋገራል። ከኢትዮጵያ በንግድ ምክር ቤቱ ፕሬዝደንት የተመራ ሰላሳ አባላት ያሉት የልኡካን ቡድን ከንግዱ ማህበረሰብ በጉባኤው ላይ ለመሳተፍ ወደዚያ እንዳመራ በኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ጋሻው ደበበ ለዶቼ ቬለ ገልጸዋል። ጉባኤው በመሪዎችና በሚኒስትሮች ደረጃ ከሚካሄደው ውይይት በተጨማሪ የህንድና የአፍሪቃን የንግድ ማህበረሰብ የሚያገናኝ መድረክም አለው። እኛም የንግድ ህብረተሰብ ሄደው እንግዲህ ከአፍሪካ ሀገሮችም ጋር በዛ ከሚሳተፉ ከህንድ ባለሀብቶችም ጋር ኔትወርክ የማድረግ መረጃ የመለዋወጥና ወደፊት በጋራ የሚሰሯቸው ስራዎች አይዴንቲፋይ አድርጎ ያንን ኦፖርቹኒቲ ለመጠቀም ነው። የህንድና የአፍሪቃ ብቻ ሳይሆን የቻይናና አፍሪቃ እንዲሁም የቱርክ አፍሪቃ መሰል ጉባኤና መድረኮች በተለያዩ ጊዜያት ተካሂደዋል። ከሶስቱ መድረኮችና ግንኙነቶች የትኛው ይሆን የኢትዮጵያን የንግድ ማህበረሰብ ይበልጥ ያሳተፈው ለሚለው አቶ ጋሻው ሲያስረዱ፣ እነዚህ ሶስቱ ሀገሮች አሁን ከሌሎቹ ሀገሮች በተሻለ ሁኔታ የንግድ ግንኙነት የንግድ ትስስር እየተጠናከረው የመጣባቸው በኢንቨስትመንቱ ላይ በኢትዮጵያ ውስጥ በብዛት እየተሳተፈው ያሉ ባለሀብቶች እየመጡ ያሉባቸው ሀገሮች ናቸው። እንግዲህ በቁጥር በካፒታል ኢንቨስት ባረጉት የመበላለጥ ሁኔታ ቢኖርም ግን እነዚህ ሀገሮች ጋር ከፍተኛ ግንኙነት አለ። ከእናንተስ ከንግዱ ማህበረሰብ ከየትኞቹ ጋር ነው ይበልጥ ወደ ውጭ የሚሄደው ንግድ ያስተሳሰራችሁ? ከሁሉም ጋር፣ ከሶስቱም ጋር እያደገ የመጣ ግንኙነት አለ። ለምሳሌ ቱርክ ላይ በቴክስታይል ሴክተር በዛ ኢንቨስትመንትና ንግድ ላይ ከፍተኛ ግንኙነት ኢንቨስትመንትም አለ። ቻይናም እንደዚሁ በኮንስትራክሽን ላይ እንደገና በቴክስታይል ሴክተር፣ በሌዘር ሴክተር ሴክተሩም ላይ በኢንቨስትመንት በንግድም እንደዚሁ እየገቡ ያሉበት ሁኔታ አለ። ህንድም እንደዚሁ በአግሮ ፕሮሰሲንግ በእርሻው ሴክተርም እንደዚሁ እየተሳተፉ ያሉበት ሁኔታ አለ። እነሱም በኩል ከፍተኛ ኢንተረስት አለ ኢትዮጵያ ውስጥ ገብቶ የመስራትና ና ኢንቨስት የማድረግ በዚህ ጉባኤ አማካኝነትም ተሳታፊዎች የበለጠ ባለሀብቶች ወደ ኢትዮጵያ እንዲመጡና ግንኙነቱም እንዲጠናከር የማድረግ ሚና እንደሚጫወቱም አቶ ጋሻው አብራርተዋል። እንደሳቸው ገለጻም ከህንድ አፍሪካ ጉባኤ በተጓዳኝ የህንድና የኢትዮጵያ የንግድ ማህበረሰብን ለማቀራረብ ና ለማስተሳሰር የሚረዳ የግማሽ ቀን የባለ ሀብቶች መነጋገሪያ መድረክ ተዘጋጅቷል። ቻይናም ሆነች ህንድ በኢንዱስትሪው ዘርፍ በፍጥነት እያደጉ የሚገኙ ሀገራት እንደመሆናቸው አፍሪካ ውስጥ መዋለ ነዋይ ለማፍሰስ መነሳሳታቸውና ግንኙነታቸውን ማጥበቃቸው ለጥሬ ሀብት ካላቸው ፍላጎት የመነጨ እርስ በርስ የሚያደርጉት ፉክክር ነው የሚሉ አሉ። ሁለቱ ሀገራት አፍሪቃ ላይ እየተፎካከሩ ከሆነ ውድድሩ ለተፈላጊው ወገን አማራጭ ያቀርባል ማለት ነው ይላሉ አቶ ጋሻው። ውድድር ካለ ያ ውድድር የሚደረግበት ሀገር ተጠቃሚ ይሆናል ፎር ሹር ምክንያቱም አማራጭ አለው ማለት ነው። እንግዲህ በአንድ በቃ እንኳን ሽያጭ አወዳደረሽ የምትገኙ በኳሊቲም በዋጋም ውድድር ሲኖር ነው የተሻለ ጥራት እና የተሻለ ዋጋ ሊያገኝ የሚችለው። እና ሴም ቶክን እነዚህ ሀገሮች እዚህ ሀገር ለመግባት ሲወዳደሩ በተሻለ ኮንዲሽን በኢንቨስትመንትም በንግድም ተጠቃሚ የሚሆኑበት አማራጭ ይኖራል፣ ድል ይኖራል ማለት ነው። የህንድ አፍሪቃ ጉባኤም ሆነ የኢትዮ ህንድ የንግድ ማህበረሰብ መነጋገሪያ መድረክ ሲያበቃ ጠቅላይ ሚኒስትሩ በሚገኙበት የኢትዮጵያ የንግድ ማህበረሰብ በሙምባይ ከተማ የፊታችን ቅዳሜ ቅዳሜ ከህንድ ባለ ሀብቶች ጋር የሚነጋገርበት መርሃ ግብርን መዘጋጀቱን አቶ ጋሻው ደበበ የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ ገልጸዋል። ለአራት ቀናት የሚካሄደው የህንድና አፍሪቃ ጉባኤ ነገ ያበቃል።